አነ ክላይን የተሰኘው የሀይንሪሽ ቦል ገብረሰናይ ድርጅት ዓመታዊ ሽልማትን ያሸነፉት ደቡብ አፍሪቃዊቷ ኖማሩ ሳቦናሴ ከጆሃንስበርግ ወጣ ብላ ወደምትገኘው ቶካዛ አነስተኛ ከተማ ወደሚገኘው መኖሪያ ቤታቸው ሲመለሱ ወጣት፣ ህጻናት፣ አዋቂዎችና አዛውንቶች በዘፈን፣ በዳንስ፣ በጭብጨባ ነበር የተቀበሏቸው። ቦናሴ ኩሊማኒ በተሰኘውና ከ104,000 በላይ የአፓርታይድ ሰለቦችን በሚረዳው ድርጅት ውስጥ ብሔራዊ አስተባባሪ ሆነው ያገለግላሉ። የ2017 አነ ክላይን የተባለውን ሽልማት አሸናፊ መሆናቸውን የሚያበስረውን ዜና ከሰሙ ጀምሮ ደስታና ጥሩ ስሜት ውስጥ መሆናቸውን ይገልጻሉ። እንደው የምሰማው እውን ነውን ስል ጠየቅ። እውነት መሆኑን ደግመው ነገሩኝ። ከዚያም ኖማሩሲያናት ይህን ሽልማት የምታገኘው ስል ደግሜ ጠየቁ። ራሴንም አየው። ይህን የምስራች ዜና ለቤተሰቦችና ለቡድኖቼ ስነግር አለቀሱ። ኖማሩ ሳቦና ሴቶ ካዛ በተሰኘች ከተማ ውስጥ ኩማሎ ጎዳና ጠገብ የሚገኘው መኖሪያ ቤታቸው ለመብታቸው እንዲታገዱላቸው በሚፈልጉ ሴቶች ተጨናንቋል። አብዛኞቹ ሴቶች ራሳቸው አሊያም ቤተሰቦቻቸው በአፓርታይድ ስርዓት ፍትህ የተጓደለባቸው፣ ወሲባዊ ጥቃት የተፈጸመባቸውና መንግስት አሁን ካሳ እንዲከፍላቸው የሚጠይቁ ናቸው። ከነዚህ መካከል ልጁ በአፓርታይድ ዘመን በወታደር የተገደለባቸው ዳኒ ሴሊ መሃንጋ ይገኙበታል። መሃንጋ ኖማሩሳ ቦናሴ የአነክላይን ሽልማትን ማግኘቷ ተገቢ ነው ሲሉ ይገልጻሉ። የሰባ አመቱ ማታምባ ማቴምቦ በበኩላቸው ቦናሴ ማህበረሰብ ውስጥ ያለውን ያለፈ ቁስን ለማሻር ከፍተኛ ስራ እየሰሩ መሆናቸውን ያምናሉ። በአፓርታይድ ስርዓት ልጃቸው የተገደለባቸው ማቲምቦ ልጃቸው ለምን እንደተገደለ ማወቅ ይፈልጋሉ፣ ካሳም ይጠብቃሉ። ልጄ በጎርጎሮስያኑ 1993 ዓ ም በጠራራ ፀሐይ ቀትር 8 ሰዓት ላይ አይኔ እያየን የተገደለብኝ፣ ከቤት አውጥተው ነው የገደሉት። ልጄ አሁን 22 ዓመት የሆነውን ጨቅላ ህፃን ልጁን ትቶልኝ ያለፈው። ያለቤተሰብ ከቀረው ከዚህ ልጅ ጋር ከፍተኛ ስቃይ አይቻለሁ። አሁንም ስቃይ ላይ ነን፣ ተርበናል፣ ህሊናችን ቆስሏል። ምንም የተረጋጋ ህይወት የለንም። ቦናሴ ለነዚህ ሴቶች ካሳ እንዲያገኙ ከመታገል ባሻገር ሴቶች በስፌት በጓሮ ርሻና የመዝናኛ ፓርክ ስራ ውስጥ እንዲሰሩና ገንዘብ እንዲያገኙ ድጋፍ ያደርጋሉ። መንግስት እንዲሰማን እውቅናና መልስ እንዲሰጠን፣ ለህዝቡም ካሳ እንዲከፍል እንፈልጋለን። ከለውጥ ይልቅ በቅድሚያ ማሻሻያ እንፈልጋለን። ኖማሪሳ ቦናሴ ወጣቶች ታይፕ ማድረግ እንዲለምዱና የኢሜል መልእክት እንዲለዋወጡ ኮምፒውተሮችን አቅርበዋል። ቦናሴ በአፓርታይድ ዘመን የደረሰባቸው ከፍተኛ መድሎና እንግልት ዛሬ ድምፅ ለሌላቸው እንዲታገሉ እንደረዳቸው ይናገራሉ። አንዳንዴ ይህን ነገር ሳስብ እንቅልፍ አይወስደኝም። እጅግ የተጎሳቆሉ ሰዎች ኖማሩሲያ ቦንሴ ለችግራችን መፍትሄ ለማግኘት ሄዳ በር ታንኳኳለች። አንድ ነገር ይከሰታል ብለው በእኔ ላይ ተስፋ ሲጥሉ ህመም ይሰማኛል። አንዳንድ ጊዜ ጤናዬን ሁሉ ነው የማጣው። በቦናሴ ድጋፍ የሚደረግላቸው ሰዎች ከመንግስት ካሳ እንዲከፈላቸው የጠየቁት ጥያቄ መልስ እስኪያገኝ ገና ብዙ ትግል ይጠብቃቸዋል። ለአሁን ግን የትግሉን ጓንቲ ላፍታ ወለቅ አድርገው ኖማሩሳ ቦናሴ ለፈጸሙት በጎ ተግባር ሃይንሪሽ ቦል ገብረሰናይ ድርጅት ያበረከተላቸውን ሽልማት ምክንያት በማድረግ ዳንሱን ድግሱን ማቅለጥ ነው።